ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልበኒዚ በጠመንጃ ሕግ ማሻሻያ ሳቢያ የጸረ አይሁድ አሳሳቢነት ቻል እንደማይባል አስገነዘቡ። የ5.4 ቢሊዮን በጀት ማሻሻያ በዘንድሮው የፋይናንስ ዓመት ውስጥ መካተቱን በጅሮንድ ጂም ቻልመርስ አመላከቱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ጠቅላይ ሚኒስትር በአሠርተ ዓመታት የሸመገለ የጠመንጃ ሕግ ማሻሻያን ለማድረግ መነሳትን ተከትሎ የአይሁዳውያን ማኅበረሰብ አባላት ጸረ ይሁዳዊነትን ቸል እንዳይሉ አሳስበዋል። የቦንዳይ ባሕር ዳርቻ ጥቃትን ተከትሎ የክፍለ አገሮችና ግዛቶች መንግሥታት ከፌዴራል መንግሥቱ ጋር በማበር የጠመንጃ ፈቃድ አሰጣጥን የሚከልስና ዜጎች ያልሆኑ ግለሰቦች ፈቃድ እንዳያገኙ የሚያግድ ድንጋጌን ለመደንገግ በመምከር ላይ ይገኛሉ። የአይሁዳውኑ አውስትራሊያን ምክር ቤት ሥራ አስፈጻሚ ፕሬዚደንት ዳንኤል አጊዮን የፖለቲካ መሪዎች አይሁዳውን ላይ አድሮ ያለ ጥላቻን ለመገደብ የባህል ለውጥ ማድረግን እንዳይዘነጉ ማለት አሳስበዋል። ሆኖም ጠቅላይ ሚኒስትር አንቶኒ አልባኒዚ የጠመንጃ ሕግን ለመደንገግ ሂደት ውስጥ ጸረ አይሁድነትን የመፋለሙ ተግባር እንደማይዘነጋ ያመላከቱ ሲሆን የተቃዋሚው ቅንጅት ቡድን አካል የሆነው የናሽናልስ ፓርቲና የጠመንጃ ፈቃድ ታጣቂ ቡድናት በኩል የጠመንጃ ድንጋጌ ማሻሻያ ላይ ተቃውሞ መነሳቱንም ጠቅሰዋል። አንቶኒ አልበኒዚ ጸረ አይሁድ ጉዳይ በጠመንጃ ድንጋጌ ክርክር ውስጥ ተዘንግቶ ወደ ጎን እንደማይባል አስገንዝበዋል። በማከልም የድንጋጌ ምላሽ የሚጠይቀውን ማናቸውንም ምላሽ እናነሳለን። ለምሳሌ ኃይል፣ የጥላቻ ንግግርን በተመለከተ ልንከላው የሚገባ ወደ ዓመፅ የሚያመራ የጥላቻ ንግግር ልንመረምረው የሚያሻ ልናጠነክረው የሚገባን ጉዳይ ካለ አስፈላጊውን ሁሉ ለማድረግ ተነሳስተናል ብለዋል። የተቃዋሚ ቡድን ሊብራል ፓርቲ ምክር ቤት አባልና የአይሁድ ማኅበረሰብ አባል ጁልያን ሌሳ ከኤቢሲ ጋር ባደረጉት ቃለ ምልልስ ከፌዴራል መንግሥቱ በኩል በእጅጉ ፈጣን የሆነ ፀረ አይሁድ እርምጃ እንዲወሰድ ሲሉ ያሳሰቡ ሲሆን የተቃዋሚ ቡድኑ በበኩሉ የጸረ አይሁድ ግብረ ኃይል እየመሠረተ መሆኑን ጠቁመዋል። የግብረ ኃይሉን ተግባራት ሲያስረዱም ገብረ ኃይሉ ሦስት ነገሮችን የሚመለከት ነው። የመጀመሪያው የአይሁድ ማኅበረሰብ አታዮችን በውል መወከላችንን እርግጠኛ መሆንን፣ ቀጥሎም መንግሥት የጂሊያን ሲጋል ሪፖርት ምክረ ሐሳቦችን ሙሉ በሙሉ ግብር ላይ እንዲያውል ጫና ማሳደርና በሦስተኛ ደረጃ ከጸረ ሽብርና የእኛ ኤጀንሲዎችን ከክፍለ ሀገሮችና ግዛቶች ጋር ማስተሳሰር ነው ሲሉ ተናግረዋል። በቦንዳይ የሃኑካ በዓል ወቅት የጅምላ ግድያ ሕይወታቸውን ያጡ አውስትራሊያውያን የቀብር ሥነ ሥርዓት ጅማሩ ላይ የሐዘን መግለጫዎች እየጎረፉ ነው። እሁድ ዲሴምበር 14 በሁለት ታጣቂዎች የተኩስ ጥቃት ሳቢያ 15 የአይሁዳውያን ማኅበረሰብ አባላት ሰላማዊ ሰዎች ሕይወታቸውን አጥተዋል። ከታጣቂዎቹ አንዱም በሕግ አስከባሪ ኃይላት ተገሏል። ከ ከ15ቱ በታጣቂዎቹ ተገዳዮች ውስጥ የአስር ዓመቷ ማቲልዳ የሃኑካ በዓልን ከቤተሰቧ ጋር እያከበረች ነበር። የማቲልዳ ትምህርት ቤት በፍቅርና ሐዘን እንደምትታወስ በወጣው መግለጫ አስታውቋል። ትናንት ማምሻውን በተካሄደው የለቀስተኞች ስብሰባ ላይ አባቷ ስሟን ማቲልዳ ብለው የመረጡት ከዩክሬን ወደ አውስትራሊያ ከመስፈራቸው ጋር ተያይዞ የአዲስ ሕይወት ጅማራቸው ነፀብራቅ እንድትሆን በማለት መሆኑን ተናግረዋል። አክለውም ማቲልዳ የእኛ የአውስትራሊያ የመጀመሪያ ተወላጅ ናት። ማቲልዳ ከቶንም ሕያው ከሆኑ አውስትራሊያን አንዷ ነች ብዬም አስባለሁ ብለዋል። የፌዴራል በጅሮንድ ጂም ቻልመርስ ምንም እንኳ የበጀት ተረፈ ጉድለት የከፋ ሁኔታ ላይ ሆኖ ቢታይም በያዝነው የፋይናንስ ዓመት የአምስት ነጥብ አራት ቢሊዮን ዶላር የበጀት መሻሻል መኖሩን አስመልክተው እንደሚገልጡ ይጠበቀ ነው። አቶ ቻልመርስ ይህንኑ የበጀት ዓመት ማሻሻያ ሪፖርት የሚገልጡት ዛሬ ዲሴምበር 17 የዓመቱን የበጀት አጋማሽ አንስተው ይፋ በሚያደርጉበት ወቅት ነው። ዶክተር ቻልመርስ የዘንድሮ የፋይናንስ ዓመት የበጀት ተረፈ ፈሰስ ጉድለት 36.8 ቢሊዮን ዶላር ሲሆን በ5.4 ቢሊዮን የተሻለ ሆኖ መገኘቱን አመላክቷል። በምስራቃዊ ዲሞክራሲያዊት ሪፐብሊክ ኮንጎ የተቀሰቀሰውን ግጭት ተከትሎ በአስር ሺዎች የሚቆጠሩ ስደተኞች ወደ ብሩንዲ ዘልቀዋል። የተባበሩት መንግስታት የስደተኞች ኤጀንሲ እንዳስታወቀው ወደ ብሩንዲ የዘለቁት የስደተኞች ከ64 ሺህ በላይ ሲሆኑ ቁጥራቸው ግና በቅርቡ እንደሚጨምር ያለውን ግምት አክሎ ገልጧል ኤጀንሲው ግጭቱ በዓለም ትልቁ የሆነውን የሰብአዊ ቀውስ የፈጠረ መሆኑን አሳስቦ በሳቢያውም ከሰባት ሚሊዮን በላይ ሰዎች ለተፈናቃይነት መዳረጋቸውን አመልክቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቢቢሲ ባቀረበው ዘጋቢ ሪፖርት፣ በስም ክብርና ገቢያቸው ላይ አድርሷል ላሏቸው ጉዳቶች መካሻ የ7 ነጥብ 5 ቢሊዮን የአውስትራሊያ ዶላር ወይም የሦስት ነጥብ ሰባት ቢሊዮን ዩሮ ካሳ ጠያቂ ክስ ማያሚ በሚገኘው ፌዴራል ፍርድ ቤት መስርተዋል። የአቶ ትራምፕ ክስ በቢቢሲ ፓኖራማ ዘጋቢ ሪፖርቱ ጃንዋሪ 6 2021 ያደረጉትን ንግግር አዛብቶ አቅርቧል የሚል ሲሆን፣ ይህንኑ አምኖ ቢቢሲ ቀደም ሲል ይቅርታ ጠይቋል። ሆኖም ክሱን አስመልክቶ ራሱን ለመከላከል ዝግጁ መሆኑን ገልጧል። በዚሁ ወደ ውጭ ምንዛሪ ተመና መራለን አንድ የአውስትራሊያ ዶላር 103 ኢትዮጵያ ብር ከ30 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና እናሰማለን። ሲድኒ ፀሐያማ ሆነው ይውላል። ዝቅተኛ 18፣ ከፍተኛ 30። ሜልበርን ፀሐያማ ሆነው ይውላል። ዝቅተኛ 18 ከፍተኛ 36። ብሪስበን ደመናማ ይሆናል። ዝቅተኛ 20 ከፍተኛ 28። ፐርስ ጸሐማ ይሆኑ ይላል። ዝቅተኛ 21 ከፍተኛ 39። አድላይድ ጸሐማ ይሆናል። ዝቅተኛ 16 ከፍተኛ 32። ሆባርት ብራ ይሆናል። ዝቅተኛ 14 ከፍተኛ 24። ካምራ ጸሐማ ይሆናል። ዝቅተኛ 15 ከፍተኛ 36። ዳርዊን ካፊያማና ነጎድጓዳማ ይሆናል። ዝቅተኛ 25 ከፍተኛ 33 አዲስ አበባ ደመናማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 21። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ በጠመንጃ ሕግ ማሻሻያ ሳቢያ የጸረ አይሁድ አሳሳቢነት ቸል እንደማይባል አስገነዘቡ። የአምስት ነጥብ አራት ቢሊዮን በጀት ማሻሻያ በዘንድሮው የፋይናንስ ዓመት ውስጥ መካተቱን በጅሮንድ ቻልመርስ አመላከቱ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።